ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ረቡዕ ነሐሴ 30 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየ ነን። ፕሮግራሙን ንጉሡ ታምሬ ይመራልናል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ኤርትራ ገብተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትሩ ወደ አሰብ እንደሄዱና ፕሬዚደንት ኢሳያስ እንደተቀበሏቸው በትዊተር ገልጸዋል። ኋላ ደግሞ ወደ አስመራ ተመለሱ። የኢትዮጵያ ጠቅላይ ሚኒስትር ወደ ምጽዋ እንደሄዱ የአሜሪካ ድምፅ ዘግቧል። ከብዙ ዓመታት በኋላ ምጽዋ ያረፈችው የኢትዮጵያ መርከብ የኤርትራን የማዕድን ምርቶችን ስትጭን ተመልክተዋል። ጠቅላይ ሚኒስትሩ በኤርትራ በኩል ያለፉት በጂንግ ከተደረገው የቻይና አፍሪቃ ጉባኤ ሲመለሱ ነው። የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድም ከፕሬዚደንት ኢሳያስና ከጠቅላይ ሚኒስትር አብይ ጋር ለመነጋገር አስመራ ተገኝተዋል። የዚህ በዚህ ጉዳይ ላይ ዘገባ ወደ ኋላ ይኖረናል ሲደርስልን እናሰማለን። አጣዳፊ ተቅማጥና ትውከት ወይም ደግሞ አተት በትግራይ ክልል ከሰኔ 2010 ዓ ም ጀምሮ በወረርሽኝ መልክ ከተከሰተ በኋላ 1266 ሰዎች መታመማቸውና አስር ደግሞ መሞታቸውን የክልሉ የጤና ቢሮ አስታውቋል። ህመሙ ባለፈው ሳምንት በተለይ በክልሉ ማዕከላዊ ዞን አፈሮም ወረዳ በሚገኝ የጸበል ቦታ ብቻ በአራት መቶ ሰዎች ላይ መታየቱና አራት ሰዎች ሕይወታቸው እንዳለፈ ታውቋል። ሙልጌታ አጽብሃ ከመቀሌ ተከታዩን ዘገባ ልኳል። የአጣዳፊ ተቅማጥና ትውከት ወይም ደግሞ አተት ህመም በትግራይ ክልል በሐምሌ ወር 2008 ዓ.ም ነበር ለመጀመሪያ ጊዜ በወረርሽኝ መልክ የታየው። ይህንን ህመም ለወራቶች ከቆየ በኋላ በ2009 ዓ.ም ዳግም ወረርሽኙ ተከስቶ ነበር። ለሶስተኛ ጊዜ ደግሞ ከሰኔ 11 2010 ዓ.ም ጀምሮ በትግራይ ክልል መታየቱን የክልሉ የጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ተናግሯል። ክሳብ ሕዚ 26 ዝኸውን ሰዎች ክሳዕ ዞም ማዓንቲ እስካሁን 1266 ሰዎች ታሟል። በሁሉም የክልሉ ዞኖች ነው የታየው። እስካሁንም አስር ሰዎች ህይወታቸውን አልፏል ነው ያሉት። የአተት መስፋፋት በመቀለ ከተማ የላቀ መሆኑን የተናገሩት አቶ ተክላይ ላይ እንዲሁም በትግራይ ማዕከላዊ ዞን በአሕፈሮም ወረዳ ብቻም በአንድ የጸበል ቦታ አራት መቶ ሰዎች መታመማቸው፣ አራት ሰዎች ደግሞ ህይወታቸውን አለፉ ተናግሯል። አተት በንጽህና ጉድለት እንደሚመጣ የተናገሩት ምክትል ኃላፊው ህብረተሰብ በዚህ ጉዳይ ያለው ግንዛቤ ለውጥ ለማምጣት ያለውን ተነሳሽነትም በቂ አይደለም ብለዋል። በመቀለ ከተማ በልዩ የህሙማኑ ማከሚያ ማዕከል ያገኘሁት ሞጎስ ኃይሉ የተባለ ታካሚ የገንዳ ውሃ በመጠጣቱ መታመሙን ይገልጻል። በስራ ላይ ያለሁ ውሃ ጠማኝ። በዚህም ንጽህናውን የጠበቀ የቧንቧ ውሃ ስለሌለ የገንዳ ውሃ ጠጣሁ፣ ከዛም አመመኝ። ወደዚህም ጓደኞቼ ይዘውኝ መጥቷል። ነው ያለውም አተት ለመከላከል ህብረተሰብ እንዲሁም ሌሎች የሚመለከታቸው አካላት አጋዥ ሊሆን ይገባል ያሉት ምክትል ቢሮ ኃላፊው ወረርሽኙ በትግራይ ክልል ካጋጠመ ከ2008 ዓ.ም ጀምሮ 6549 በህመሙ የተጠቁ ሲሆን 128 ሰዎችም በዚህ ህመም ህይወታቸውን አልፈዋል። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም። የብሩንዲ መንግስትና ተባባሪ ወጣቶች ቡድን አባላት ከባድ የሰብአዊ መብት ረገጣ ፈጽመዋል ሲል የተባበሩት መንግስታት ድርጅት የቡሩንዲ መርማሪ ኮሚሽን ወነጀለ። ከተፈጸሙት የመብት ረገጣዎች አንዳንዶቹ በስብዕና ላይ የተፈጸሙ ወንጀሎች ደረጃ የሚመደቡ መሆናቸውንም ገልጿል። ሊሳ ሽላይን ለቪኦኤ ከጀኔቫ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች የቡሩንዲ መርማሪ ኮሚሽን ባወጣው ባለ 250 ገጽ ሪፖርት ሰዎች ያለ ፍርድ ሂደት በዘፈቀደ እንደተገደሉ፣ እንደታሰሩ፣ በማሳደድም ደብዛቸው እንዲጠፋ መደረጉ፣ ሰቆቃና ወሲባዊ ጥቃት ወዘተ እንደተፈጸመ ነው የዘረዘረው። የኮሚሽኑ አባል ፍራንሷ ሄምሰን የደረሱት የሰብአዊ መብት ረገጣዎች በአሃዝ ደረጃ በትክክል ለመዘገብ አይቻልም፣ ስለምን የሚፈጸመው በአደባባይ ሳይሆን በድብቅ ስለሆነ ብለዋል። ያገዳደሉ ሁኔታ እንደተቀየረ እናውቃለን። ገድለው አስከሬኑን ይደብቁታል። አንድ የምናውቀው ነገር በአሁኑ ጊዜ በፊት ከነበረ ቁጥር የበዛ ሰው ይጠፋል። ግን በእርግጠኝነት ሞተው እንደሆነ ማወቅ አንችልም። ብዙዎቹ ተገድለው ነው ብሎ ለማመን የሚያበቃን ምክንያት አለ። በተባበሩት መንግሥታት ድርጅቱ የቡሩንዲ መርማሪ ኮሚሽን ሪፖርት እንደተገለጸው ኢምቦ ናሩኩሬ የሚባሉት ወጣት ሚሊሺያዎች ያለምንም ተጠያቂነት በገዢው ፓርቲና በመንግስቱ ይሁንታና ቁጥጥር ህዝቡን ያዋክባሉ፣ ያስፈራራሉ። ባለፈው ግንቦት ወር የተካሄደው ህገ መንግስታዊ ውሳኔ ህዝብ ከሁለት ዓመታት በኋላ ለሚከናወነው ምርጫ የሚካሄደው ዘመቻ ህዝቡን የማሳደዱንና C'est pendant les processus électoraux que les violations des droits de l'homme sont les plus. በምርጫ ዘመቻ ወቅት የሰብአዊ መብት ረገጣ ይባባሳል። በተለይ በዚህ ወቅት ዓለም አቀፉ ማህበረሰብ በአይነ ቁራኛ መከታተል አለበት። ሂደቱን መከታተልም ብቻ ሳይሆን ረገጣዎችን ለመከላከልም ጭምር ነው ብለዋል የኮሚሽኑ ሊቀመንበር። የቡሩንዲ መንግስት ለዚህ ሪፖርት ምላሽ አልሰጠም። በኮሚሽኑ ምርመራም ለመተባበር ፈቃደኛ አልነበረም። ባለፈው ሰኔ ወር በጄኔቫ የተባበሩት መንግስታት ድርጅት የቡሩንዲ አምባሳደር የቀደመውን የኮሚሽኑን ሪፖርት በአድላዊ ፖለቲካ ላይ የተመሰረተ የማሳሳት ዘመቻ ብለው ነቀፋ እንዳወረዱበት የሚዘነጋ አይደለም። አድማጮች፣ የዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የማሊ ፕሬዚደንት ኢብራሂም ቡባከር ኬይታ በያዝነው ሳምንት ሁለተኛ የሥልጣን ጊዜያቸውን ለመጀመር ቃለ መሐላ በፈጸሙበት ወቅት በሀገሪቱ ሰሜንና ማዕከላዊ ክፍል ያለውን የጸጥታ መናጋት ለማርገብ እንደሚሰሩ ገልጸዋል። በእነዚህ አካባቢዎች ቀጣይ የሆነ እስላማዊ አመጽ ሲካሄድ ቆይቷል። ሰላምና ጸጥታ ከፍተኛ ትኩረት የሚሰጣቸው ነጥቦች እንደሆኑ ወስኝ ያለው ሲሉ በመዲናይቱ ባማኮ በተደረገው የቃለ መሐላ ስነ ስርዓት ለተሰበሰቡ በብዙ መቶች ለሚቆጠሩ ደጋፊዎቻቸውና ዲፕሎማቶች አስታውቀዋል። የዩናይትድ ስቴትስ ከፍተኛ ምክር ቤት አባል እንዲሆኑ በፕሬዚደንት ዶናልድ ትራምፕ የተሰየሙት ብሬት ካቫኖ እኔ ነጻ አመለካከት ያለኝ ዳኛ ነኝ። አጨቃጫቂ በሆኑ ጉዳዮች ላይ የሚወስደው ውሳኔ በፖለቲካ ወይም ሰዎች በሚያደርጉት ተጽዕኖ ላይ አይመሰረትም ብለዋል። ሽሞቱን ለማጽደቅ ወይም ላለማጽደቅ የሕግ መምሪያ ምክር ቤት የፍርድ ኮሚቴ አባላት ላቀረቡላቸው ጥያቄ ዛሬ መመለስ ሲጀምሩ የአንድ ዳኛ ተቀዳሚ ጥራት ነፃ በሆነ መልኩ ፍርድ መስጠት ነው ብለዋል። በእያንዳንዱ ክስ የተሸነፈው ወገን ከቫኖ ፍትሃዊ የሆነ ፍርድ ሰጥቶኛል ብሎ እንዲያስብ ነው የሚፈልገው ብለዋል። የ53 ዓመት ዕድሜው ዳኛ ዘጠኛ አባላት ባሉት ከፍተኛ ፍርድ ቤት ያለውን አንድ ክፍት ቦታ ለመሙላት ነው የቀረቡት። የብሪታንያ አቃቢያነ ሕግ ባለፈው መጋቢት ወር ላይ የቀድሞውን የሩሲያ ሰላይና ልጃቸውን ለመግደል የተደረገ ከተባለው ሙከራና ሴራ ጋር በተያያዘ በሁለት ሩሲያውያን ላይ ክስ መስርተዋል። ሴርጌ ስክሪፖልና ልጃቸው ዩሊያ ሳልስበሪ በተባለችው የብሪታንያ ከተማ በሚገኝ የገበያ ማዕከል በነበረ ወንበር ላይ ራሳቸውን ስተው ነበር የተገኙት መርማሪዎች ታዲያ ኖቪቾክ በተባለው በሶቪየት ኅብረት በተሠራ የነርቭ ንጥረ ነገር መመረዛቸውን ገልጸዋል። አሌክሳንደር ፔትሮፍና ሩስላን ፖሺሮቭ የኬሚካል መሣሪያ አጠቃቀም ሕግን በመጣስ ስክሪፖልንና ልጃቸውን እንዲሁም አንድ የተመረዘ የፖሊስ መኮንን ለመግደል ባደረጉት ሙከራ ለመክሰስ የሚያስችል በቂ ማስረጃ ተገኝቷል ሲሉ የክስ አገልግሎት የሕጋዊ ክፍል ሥራ አስኪያጅ ሱ ሄሚንግ አስታውቀዋል። ሩሲያ ዜጎቿን አሳልፋ ስለማትሰጥ ተከሳሾቹ እንዲላኩላት ብሪታንያ እንደማትጠይቅ ሄሚንግ አስረድተዋል። ነገር ግን ምናልባት ተከሳሾቹ ከሀገራቸው ከወጡ እንዲያዙ የአውሮፓ ሕብረት አባላት ለሆኑ ሀገሮች የእስራት ማዘዣ ተላልፏል ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የዋይት ሀውስ ቤተ መንግስትን በትርምስና በስራ አግባብ ጉድለት የታመሰ አድርጎ የሚያቀርበው መጽሐፍ ላይ እየወረዱበት ነው። የተሳሳቱ ወሬዎችን ለመከላከል ሲባል የመግጫ ህጎች መለወጥ አለባቸው የሚል ሀሳብ ዛሬ አቅርበዋል። አንድ ሰው በፈጠራ ወሬ ላይ የተመሰረተ መጽሐፍ ወይም ጽሑፍ አውጥቶ የአንድን ሰው ገጽታ በተቃራኒው አድርጎ ሲያቀርብና ዋጋ ሳይከፍልበት ሲቀር አያሳዝንም ሲሉ ትራምፕ በትዊተር አስተላልፈዋል። ፍርሃት ትራምፕ በዋይት ሀውስ በሚርዕስ ባብ ውድወርድ አዲስ መጽሐፍ አሳትመዋል። ከመጽሐፉ የተቀነጫጨቡ ትላንት የወጡ ክፍሎች ትራምፕ በዓለም ዙሪያ ስላለው ሁኔታ ያላቸው እውቀት በአደገኛ ደረጃ ዝቅተኛ መሆኑን ያሳያል። የዋይት ሀውስ ሰራተኞችም በውስጣዊ ቂም በቀል የተበከሉ ናቸው ይላል። የዋሽንግተን ፖስት ጋዜጠኛ ውድዋርድ እንደ አውሮፓ አቆጣጠር በ1974 ዓ ም ሪቻርድ ኒክሰን ከፕሬዝዳንትነት ስልጣናቸው እንዲወርዱ አስተዋጽኦ ያደረገ እንደመሆኑ መጠን ለዲሞክራቶች እየሰራ ሳይሆን አይቀርም በማለት ሪፑብሊካዊ ፕሬዚደንት ትራምፕ ነቅፈዋል። በመጨረሻም ዜና እረፍት፣ በግርማዊ ቀዳማዊ ኃይለ ሥላሴ የተሾሙት የመጀመሪያው ባለዲግሪ የጠቅላይ ንጉሥ ነገሥቱ ፍርድ ቤት ፕሬዚደንት አፈ ንጉሥ ተሾመ ኃይለ ማርያም በተወለዱ በዘጠና አንድ ዓመታቸው ከዚህ ዓለም በሞት ተለይተዋል። አፈ ንጉሥ ተሾመ በመንዝና ግሻ አውራጃ ኤፍራታ ወረዳ ልዩ ስሙ ሳንስ ገብርኤል በተባሉ ቦታ ከአባታቸው ከቀኛዝማች ኃይለ ማርያም ወልደ ገብርኤል ከእናታቸው ከወይዘሮ ማሚቴ ወይም ስፍራሽ ብዙ ገብረ ስላሴ የታኅሳስ አምስት 1919 ዓ ም ተወለዱ። በቀዳማው ኃይለ ሥላሴ ዘመነ መንግሥት በዩናይትድ ስቴትስ የኢትዮጵያ አምባሳደር የነበሩት አፈ ንጉሥ ተሾመ ኃይለ ማርያም የሦስት ወንዶችና የአንዲት ሴት ልጅ አባት ሲሆኑ የሴት ልጃቸውን ልጅ በማየት አያትም ለመሆን በቅተዋል። ከቤተሰብና ከወዳጆቻቸው ባገኘነው መረጃ መሠረት ነዋሪነታቸው በቤተስዳ ሜሪላንድ የነበረው የአፈ ንጉሥ ተሾመ ኃይለማርያም የቀብር ሥነ ሥርዓት ከነጎዲያ አርብ እዚሁ ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ፎርት ሊንከን መካነ መቃብር ይፈጸማል። በሁዱ ራዲዮ መጽሔት ሰፋ ያለ ታሪካቸውን እናቀርባለን። ዜናው በዚሁ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስመራ ይገኛሉ። ሁለቱ ሀገሮች የሰላም ስምምነት ከተፈራረሙ ወዲህ ጠቅላይ ሚኒስትሩ ኤርትራን ሲጎበኙ ዛሬ ለመጀመሪያ ጊዜ ነው። ዶክተር አብይ የምጽዋ ወደብን መጎብኘታቸው ታውቋል። የአስመራው ዘጋቢያችን ብርሃን በርሄ ተከታዩን ዘገባ አጠናቅሯል። ጠቅላይ ሚኒስትር ዶክተር አብይ በቻይና ያደረጉትን የሥራ ጉብኝት ጨርሰው ዛሬ ጠዋት በቀጥታ አሰብ ሲገቡ ፕሬዚደንት ኢሳያስ አፈወርቂ ተቀብለዋቸዋል። ዶክተር አብይና ፕሬዚደንት ኢሳያስ አፈወርቂ በአሰብ ቆይታቸው የአሰብ ወደብና የነዳጅ ማጣሪያውን እንዲሁም የ72 ኪሎ ሜትር ርቀት ያለውን የኤርትራና ኢትዮጵያ ድንበር ተዘዋውረው ጎብኝተዋል። የአሰብ ወደብ እየታደሰና እየተስተካከለ እንደሆነና በቅርብ ጊዜም አገልግሎት እንደሚጀምር በወደቡ ኃላፊዎች መግለጫ ተሰጥቷቸዋል። ጠቅላይ ሚኒስትር ዶክተር አቢይ አህመድና ፕሬዚደንት ኢሳያስ አፈወርቂ የአሰብ ቆይታቸውን አጠናቀው ግማሽ ቀን ላይ ወደ ምጽዋ ከተማ በመግባት በጨረታ አሸንፎ ከቢሻ የማዕድን ኩባንያ ጋር በተደረገው የስራ ስምምነት መሰረት ዚንክ ለመጫን ዛሬ ጠዋት ምጽዋ ወደብ የገባችውን መቀሌ ተብላ የምትጠራውን የኢትዮጵያ የጭነት መርከብ ተዘዋውረው ጎብኝተዋል። ጠቅላይ ሚኒስትር ዶክተር አብይ በምጽዋ ወደብ ለጋዜጠኞች በሰጡት አጭር ጋዜጣዊ መግለጫ የኢትዮጵያ የንግድ መርከብ ከሀያ ዓመት በኋላ ለመጀመሪያ ጊዜ ስራዋን እንደጀመረች ከተናገሩ በኋላ የብስ የባህርና የአየር ጉዞ ግንኙነቱን ለመጀመር መነሻ እንደሆነም ገልጠዋል። መሬት እየነካ ነው ማለት ነው እንግዲህ፣ እዚህ እንደምታዩት ከሃያ ዓመት በኋላ የኢትዮጵያ መከለ የምትሰኘው ስራ ጀምራለች። አሰብ ጠዋት ወደብ ላይ ስራ ጀምረናል። አሁን በቅርቡ ዛላንበሳ አካባቢ ያሉ የሚጠቃቀሙ የመንገድ ትራንስፖርት ተጀመረ። በሁሉ መንገድ በአየርም በመርከብም በምድርም ያሰብነው ሀሳብ እየተሳካ እንዳለው ማለት ነው። በጣም ታም ተስፋ ለመከበል እድል ሰጠ ማለት ነው። ይሄ ለዓለም ሁሉ ትልቅ ብስራት ዜና ነው። እኛ ደግሞ ጉዳዩን እንደጀመሩ ሰዎችና እንደዚህ የሚከታተል ሰው የመጀመሪያውን መርከብ ብቻ ስታወርድ ማየት ለኛ ትልቅ ደስታ አለብን ነው። ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ። ይሄ አዲስ ዓመት ሰታችን ይሆናል። አዱን ተደጋም አመሰግናለሁ። የመቀሌ መርከብ ካፒቴን አቶ ተፈራ ካሳ በበኩላቸው ዛሬ ለመጀመሪያ ጊዜ በምጽዋ ወደብ ስራ መጀመራቸውን እንዳስደሰታቸው በመግለጽ ከቢሻ የማዕድን ካምፓኒ ጋር በቀጣይ እንደሚሰሩም ተናግረዋል። የኢፍድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የኢፍድሪ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ፣ ቀዳማዊት እመቤት እና ሌሎች የተለያዩ ጋዜጠኞችን የያዙ የልኡካን ቡድን በዶክተር አብይ ከተመራው የልኡካን ቡድን ውስጥ ይገኙበታል። ይህ በእንዲህ እንዳለ ዛሬ ምሽት ላይ የሶማሌው ፕሬዚዳንት መሀመድ ፋርማጆ አስመራ ገብተዋል። ፕሬዚደንት ኢሳያስ አፈወርቅና ጠቅላይ ሚኒስትር ዶክተር አቢይ አህመድ የሶማሌ ፕሬዚዳንት መሐመድ ፈርማጆን በአስመራ አየር ማረፊያ ተገኝተው ተቀብሏቸዋል። በኤክስፖ አዳራሽ የተከፈተውን የ2018 የኤርትራ ፌስቲቫልም ጎብኝተዋል። ብርሃነ በረኸ ለአሜሪካ ድምፅ ከአስመራ ብርሃንን እናመሰግናለን። ወደ መጽሔት ትንታኔ ተሸጋግረናል። የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም ከነገ ጀምሮ በክልል ዋና ከተሞችና በአዲስ አበባ የሚካሄዱ ውይይቶች ማዘጋጀቱን አስታወቀ። በማህበራትና በጎ አድራጎት ህጉ የድርጅቱን ተግባራት የሚያግዝና አስቻይ አካባቢን የሚፈጥር እንዲሆን ጥረት እንደሚያደርግ የፎረሙ ተወካዮች ተናገሩ። አሳሪ አንቀጾች እንዲሻሩ ትኩረት ይሰጣል ተብሏል። መለስካቸው አመሃ ዝርዝራለሁ። ዛሬ ረፋዱ ላይ የኢትዮጵያ በጎ አድራጎት ድርጅቶችና ማኅበራት ፎረም በጠራው ጋዜጣዊ ጉባኤ ያሰራጨው መግለጫ እንደሚያብራራው የውይይት መድረኮቹ በሁሉም የክልል ዋና ከተሞች ይዘጋጃሉ። በአዲስ አበባ ከተማ ከነገ ጳጉሜ 1 እስከ 2 2010 የሚቆይ የውይይት መድረክ በኢንተርኮንቲኔንታል ሆቴል ይጀመራል። በዚህ የውይይት መድረክ ቁጥራቸው ከ ሦስት መቶ ሰማኒያ በላይ የሚሆኑ የመንግሥት መሥሪያ ቤት ተወካዮች የሙያና በተለያዩ ዘርፎች የተደራጁ ማኅበራት የሀገር በቀልና የውጭ መንግሥታዊ ያልሆነ ድርጅቶችና የመገናኛ ብዙሀን ባለሙያዎች በሕግ መነሻ ሐሳብ ሰነዱ ላይ ምክክር እንደሚያደርጉ የጽሑፍ መግለጫ አብራራል በፌዴራል ጠቅላይ አቃፊ ሕግ ስር በተቋቋመው የፍትህና የሕግ ስርዓት ማሻሻያ አማካሪ ምክር ቤት ተዘጋጅቶ ለውይይት በቀረበው የሕግ መነሻ ሐሳብ ሰነድ ላይ በተዘጋጀው መድረክ ላይ ፎረሙ ትኩረት የሚሰጣቸው ጉዳዮችን በተመለከተም አባላቱ ለጋዜጠኞች ተጨማሪ ማብራሪያ ሰጥተው ነበረ። ሶስና ይርጋ ከቪኤስኦ ኢትዮጵያ ዋናው ትኩረት ሊሆን የሚገባው የሕጉ ዓላማ ነው ይላሉ። የአንቀጾች መሻሻል ወይም መለወጥ መልካም፣ ቢሆንም የሕጉ ዓላማ አስቻይ፣ አጋዥ፣ ነፃነትን የሚያሰፋ መሆን ይኖርበታል ባይ ናቸው። ሕጉ የሴሶን ሚና አጋዥ ሆኖ መነሻነቱ አጋዥነቱን ለመፍጠር መሆኑን እዛ ላይ በጣም ትኩረት ተሰጥቶ እንዲሰራ እንዲሆን እንፈልጋለን። ለብዙ ነገሮች መፍትሄ ብለን የምናስበው እሱ ነው። የተወሰኑ አንቀጾችን መቀየር ሳይሆን ራሱ የሕግ መንፈስ የሴሶ ሴክተርን ለዲሞክራሲ፣ ለልማት፣ ለሰዎች እኩልነት ለሁሉም የኢንክሉዥን ኤሌመንት ብዙ አለው። ለዛ ኢኔብሊንግ ኢንቫይሮንመንት ከሆነ መነሻ ከሄ ከተነሳ ብዙ ነገሮችን አድሬስ ያደርገዋል ብለን እናስባለን። የኢትዮጵያ በጎ አድራጎቶች ድርጅትና ማህበራት ፎረምን በህግ ውስጥ በአንቀጽ ደረጃ የሚያሳስቡት ብዙዎች እንዳሉም አባላቱ አስረድተዋል። በእነዚህ አንቀጾች ላይም ለውጥ እንዲደረግ ብርቱ ፍላጎት እንዳለ ያስታወሱት ደግሞ ከኔትወርክ ኦፍ ኢትዮጵያን ውመን አሶሲሽን የፎረሙ አባል ሳባ ገብረ መድህን ናቸው። ትኩረት የሚሹ ናቸው ያሏቸውን አንቀጾች ነቅሰው አሳይተዋል። በዋናነት ድርጅቶች ወይም ማህበራት በገቢ ምንጫቸው መለየታቸው አንዱ የሚያሳስበን ነገር ነው። ከውጭ በሚያመጡት ወይም ደግሞ ከሀገር ውስጥ በሚያመጡት ኢትዮጵያዊ ነዋሪ ዓለም አቀፍ ተብለው መጠራታቸው፣ ያ አንዱ እስከዛሬ ድረስ ብዙ ይሄ ሴክተር ሲጠይቅ የነበረው ነገር ነው። ይሄም በአስር ዘጠና በቁጥር ይገለጻል እንጂ ከቁጥሩ ባለፈ ድርጅቶች በአላማቸው አላማቸውን ለማሰካት የመደራጀት መብታቸው ሊጠበቅ ይገባል የሚል ነው መሰረታዊው ክርክር በሌላ በኩል ደግሞ የዚህ ተግልባጭ የሆነው ደግሞ ሌላው መልኩ ደግሞ ምንድን ነው የሰብአዊ መብት ስራዎችን ለመስራት በሚያስገቡት ገቢ የተነሳ የሰብአዊ መብት ጥያቄ የሴቶች መብት የአካል ጉዳተኞች መብት የግጭት አፈታት የፍትህ ጉዳዮች ላይም በተመሳሳይ መልኩ የውጭ ፈንድ የሚያገኙ አካላት በዚህ ስራ ላይ እንዳይሰማሩ ህጉ ያዛል። በዚህ የተነሳ እንግዲህ ህጉ ከወጣ በኋላ ጥቂቶቻችን የውጭ ፈንድ ቀርቶብን፣ ግን የግዴታ መብቱን መስራት ግዴታ ነው ብለን ያሰብን ጥቂቶች ድርጅቶች አምስት ፐርሰንት የማይሞላው ድርጅት በኢትዮጵያዊ ማህበርነት ወይም በኢትዮጵያ በጎ አድራጎት ድርጅት ሆነው የተመዘገብን ሳይሆን ሌሎች ደግሞ በኢትዮጵያ ነዋሪ ሆነው እንዲመዘገቡ ግዴታ ሆኖባቸዋል ማለት ነው። አቶ ጌቱ ሙላቱ የፎረሙ አባልና ናቪብ ከተሰኘ ተቋም ሌላውን የስብሰባውን ፍላጎት ጎላ አድርገው አሳይተዋል። ሌላው የምንፈልገው ነገር ፍትሃዊ የሆነ ሁሉን ያካተተ፣ ሁሉን ያካተተ ስንል እንግዲህ ማይኖሪቲ ራይትስን ጭምር ያካተተ ብዙ አይነት ናቸው። በተለያየ ምክንያት ማይኖሪቲ ግሩፕስ አሉ ቁጥራቸው በጣም ትልቅ ቢሆንም the largest ማይኖሪቲ የሆኑ አካል ጉዳተኞች ናቸው። በሀገራችን ውስጥ የተለያየ ጉዳት ያለባቸው ማለት ነው። በሀገራችን ውስጥ 17.6% የሚሆነው የህዝቡ ክፍል አካል ጉዳተኛ ነው ይባላል፣ በዓለም ባንክ እና በዓለም የጤና ድርጅት ስታቲስቲክስ መሰረት። የፎረሙ ሰብሳቢ አቶ ነጋሽ ተክሉ ደግሞ በበኩላቸው በሲቪል ማህበረሰብ ድርጅቶች መካከል እና በመንግስት መካከል የነበረውን ግንኙነት በማስታወስ አንድ እክል ነበረ ብለዋል መነሳት የሚገባቸው መካተት የሚገባቸው ህጉ ላይ ሁሉም እንዲካተቱ ተወያይተን ይሆናል አይሆንም የሚለው እስከ ሄሪንግ ፓርላማ እስኪጸድቅም ተሟግተን ልናስኬዳቸው ፍላጎት እንዳለን ነው። አንድ ሁለተኛው፣ ለዚህ ሁሉ እንቅፋት የነበረው እኛና መንግስት በመተማመን አልነበርንም። የነበረው ህግ ሚስትራስት ነበረ እኛን እንደ ሌላ የባዕድ ተልእኮ ያለን ወዘተ። የፎረሙ አባልና የኢትዮጵያ የመብት ድርጅቶች ኅብረት ዋና ሥራ አስፈጻሚ አቶ መስዑድ ገበየው እንደሚሉት የዚህ ሕግ መሻሻል በተጀመረው የለውጥ ሂደት የሚኖረውን አንድምታ ያሰምሩበት ይመስላል። እንግዲህ ለባለፉት ሶስት አራት ዓመታት በሀገራችን የነበረውን በተለይ የሰብአዊ መብትና የዲሞክራሲ ሁኔታ ሁላችንም የምንገነዘበው ነው። በኛ እምነት ለእነዚህ ሁሉ ችግሮች ትልቁ መነሻ ነው ብለን የምናስበው በዚህ በመብትና በዲሞክራቲክ ገቨርናንስ ወይም በዲሞክራሲያዊ አስተዳደርና በሰብአዊ መብቶች ላይ የሚሰሩ ድርጅቶች በዋናነት መዳከማቸው ነው። ለዚህም ዋናው የህጉ ላይ ያሉ ብዙ አሳሪ የሆኑ የማያሰሩ ሁኔታዎች ነበሩ። ስለዚህ አሁን መንግሥት እያካሄደ ያለው ሪፎርም የበለጠ ውጤታማ መሆን እንዲችል ምናልባትም የህግ ደግሞ ትልቅ አስተዋጽኦ እንደሚኖረው ሁላችንም እምነት አለን አቶ ደሳለኝ ኃይሉ ሌላው የፎረሙ አባል ህጉ የሁሉንም ባለድርሻ ነኝ የሚል አካል ፍላጎትና ጥቅም ያካተተ እንዲሆን መደረግ ያለበትን ነበር ያስታወሱት በአብዛኛው ህጉ ወጥቶ አዋጁ ወጥቶ ተፈጻሚ ሲሆን ነው ኢትዮጵያ ውስጥ የምንጫጫውና የምንጩሆ ግን መደረግ ያለበት ከመውጣቱ በፊት የእኛን ፍላጎት የእኛን እምነት የእኛን አመለካከት አስተሳሰብ ባካተተ መልኩ ነው ወይ ህጉ አዋጁ እየረቀቀ ያለው እየተሰራ ያለው የሚለውን ያን ራሳቸው ገብቶበት ሀሳባቸውን በነፃነት በደንብ መግለጽ መቻል አለባቸው ማለት ነው። አዋጅ ቁጥር 621/2001 ተብሎ የሚታወቀው የበጎ አድራጎት ድርጅቶችና ማህበራትን አሰራር የሚገዛው ህግ ከፍተኛ ሮሮ ከሚሰማባቸው የሀገሪቱ ህግጋት አንዱ እንደሆነ አይዘነጋም። ይህን ህግ ለማሻሻል በተዘጋጀው መነሻ ሰነር ላይ የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም ከነገ ጀምሮ በአዲስ አበባ የሚካሄደውን የምክክር መድረክ ጨምሮ መስከረም ሶስትና አራት በክልል ዋና ከተሞች መስከረም ሰባትና ስምንት ደግሞ በደሴ ጅማ፣ ቦንጋ ወይም ሚዛን ተፈሪ የምክክር መድረኮችን እንደሚያዘጋጅ አስታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሃል ለዘገባው እናመሰግናለን። አድማጮች ወደ ቀጣይና የመጨረሻው የመጽሔት ርዕስ እንሸጋገራለን። በሥራ ማቆም አድማ ላይ የነበሩትና በኋላም ለእስር የተዳረጉት የኢትዮጵያ አየር ትራፊክ ተቆጣጣሪዎች ጥያቄ የደሞዝ ጭማሪና የሙያ ማረጋገጫ ዕውቅናን የሚጠይቁ የመብት ጥያቄዎች ናቸው ሲሉ በውጭ አገር የሚገኙ የቀድሞ ሠራተኞች ለአሜሪካ ድምፅ ገልጸዋል። ሠራተኞቹ አስተዳደራዊ በደል እንዲስተካከልላቸው በመጠየቅ ከአስር ዓመታት በላይ ማሳለፋቸውን የተናገሩት እነዚህ የቀድሞ ባልደረቦች አሁን ቢያንስ መሰማት እንችላለን በሚል ነበር ጥያቄያቸውን ያቀረቡት ለእስር ተዳረጉ እንጂ ብለዋል። ከታሰሩት ጋር በጋራ አድማ ላይ የነበሩት ሌሎች ሠራተኞች የይቅርታ ደብዳቤ ፈርመው ሥራ መጀመራቸው ታውቋል። የፌዴራል ፖሊስ ኮሚሽንና ሲቪል አቪዬሽን ባለሥልጣን የሰራተኞቹ ጥያቄ አቀራረብ ሕግን የተከተለ አይደለም ማለታቸው ይታወሳል። ጽዮን ግርማ ዝርዝር ዘገባውን እንደሚከተለው አሰናድታለች። ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት ሰባ አራት የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል ዘጠኙ ከትላንት በስቲያ ጀምሮ በእስር ላይ ሲሆኑ አስር ቀደም ብለው ሀምሳ አምስቱ ደግሞ ትላንት ከምሳ ሰዓት በፊት የይቅርታ ፊርማቸውን አኑረው ዛሬ ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቅላቸዋል ከሚል ሀሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን ዘጠኝ የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የሰባት ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይም ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል። በህጉ እንደ ስደትና ጥመቱ ከስድስት ወር እስከ ሶስት አመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ እናገዋሉ። የኢትዮጵያ ሲቪል አቪዬሽን በኢትዮጵያ በአጠቃላይ አንድ መቶ ሀምሳ የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች ተበታት ነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለአራት አመታት መስራቱን ይናገራል። ካናዳ ይገኛል። መስሪያ ቤቱን ከለቀቀ አስር አመት እንደሆነው ገልጾ፣ አሁን የተነሱት ጥያቄዎች ያኔም ነበሩ ይላል። አሁን ከያዟቸው ልጆች መካከል አብረን ያቸው የነበር ናቸው ልጆች፣ ና ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን መገናኛና ትራንስፖርት ሚኒስትር ከነበሩት ጁነዲን ሳዶ ጋር በተደጋጋሚ ቢሯቸው ድረስ እየሄደን እንነጋገር ነበር። ሚኒስትር ዴኤታውም መስሪያ ቤቱ ድረስም መጥተው አነጋግረውን፣ የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን የውሸት ነበረ ቃል የተገባልን ያ ነገር ቀርቶ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ ያነሳናቸው ጥያቄዎችና የተገባልን ቃል በንጥልጥል ቀረ ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ ይላል ዳዊት ቀደም ሲል በዚሁ መስሪያ ቤት የኤሮዞን የአየር ተቆጣጣሪ ሆነው ስምንት ዓመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀ ቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው አስር ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከአስር ዓመት በፊት የተነሱ ጥያቄዎች ናቸው ያሏቸው በኔም ዘመን ነበሩ ይላሉ። በጣም ብዙ ጥያቄዎች ናቸው የተነሱት። ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማ ጥቅም አለ፣ ሬቲንግና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያያዘ ማለት ነው። መልካም አስተዳደር ጥያቄዎች ነበሩ የተነሱት። ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው አራት ሺ አምስት መቶ ከፍተኛው ደግሞ ሰላሳ ዓመት አገልግሎት ላለው ሰው ማለት ነው እስከ አስራ አምስት ሺ ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አኤሎ አንድ የአየር ተቆጣጣሪ ከመርከብ ካፒቴን እና ከአውሮፕላን አብራሪ እኩል ሊከፈለው ይገባል ቢልም ቢያንስ ከሌሎች ከአፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎቹን ጥያቄዎች በተመለከተ ደግሞ ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኛ ላይሰንስ ወይም የሙያ ፈቃድ የሚባለው ምንድነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ ልመዘንና ተፈትኚ ላይሰንስ ይሰጠኝ የሙያ ፍቃድ ይሰጠኝ ብሎ ይጠይቃል። የሙያ ፍቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ የነበር ነው አሁንም ያሉት የአየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን በአየር ትራፊኮች ላይ እንዴት ነው የሚል ለውን ነገር ለመጥቀስ በተለያየ መንገድ የማይፈለግ ሰው ጥያቄ የሚጠይቅ ሰው የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ ያው እንትን ይደረግ ይኸው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትሄ አጥተው ከአመት አመት ሲንከባለሉ የቆዩ ናቸው ይላል። እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው፣ ከዛሬ ነገ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይህኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ። ከዚህ ቀደም አቪሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል። የተነሳበት ዋናው ዓላማ ምንድን ነው? አሁን ቢያንስ መሰማት እንችላለን ነው የፖለቲካ ጥያቄ እንዳልሆነ የሚገባኝ ሌላውም ሰው እንዲገባው የምፈልገው ያ መሰማት እንችላለን አሁን ብርሃን መውጣት ጀምሯል፣ ሀገሩ ላይ መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረትና እውቅና አልተሰጠውም። ጉዳያችንን ጉዳያቸው አድጋችሁ ይውልን ያለን ልጆቹ እየቆሰሉ ያነሱ ክፍለ ሀገር ይወረውሯቸዋል። ጥያቄ ሊያነሱ ይችላሉ። የሚታሰቡትን ልጆች ፕሮሞሽን ጉዳይ ልጆቹ አያገኙም። ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን ምንም አይነት ስህተት ላለመስራት ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ ነው ለሰራተኛ መብት የሚጠይቁት ለአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁት ክፍለ ሀገር ይባረራል፣ ክፍለ ሀገር ይረሳሉ። ጊዜው ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። አየር ትራፊክ ተቆጣጣሪ ሆነው የቆሰሉ በጣም ብዙ አሉ፣ ውስጥ የተበደሉ እና ያንን ያንንም ሊያዩት ይገባል ማለት የኢትዮጵያ ሲቪል አቪሽን ባለስልጣን ዳይሬክተር ኮሎኔል ወሰንየለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል ዘጠኙ ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር የሁሉም ጥያቄ ደሞዝ መጨመር ነው ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ አለም እንደዛ እንዲል ተሳፋሪው እንደዛ እንዲህ ጥረት ስላደረጉ ነው፣ እኛ ትክክል አይደለም የምንለው። የቀድሞ ባለሙያዎች በዚህ ሀሳብ አይስማሙም። ከአስርና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችን ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲመጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው። ከሀገር ግንባታ ጋር ከቢዝነስ ጋር ምንም የሚያገናኘው ነገር የለም። ልጆቹ ጥቅማችንን ጠብቆልን ሌሊት ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዛት ዛ በዓል ገብተን እየሰራን ሰው ሌላው ሰው በዓል ቤቱ ቁጭ ብሎ ከልጆቹ ጋር እያሳለፈ በኩል ትሪት አታድርጉ ነው ያሉት። ልጆቹ ምኑ ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር የምጅ ጋር ምንም አይ ይህን ገንባ ውስጥ ሀገሩ ያሉንን ሰዎች እየጣልን የጠፋ ነው ጠፋል። እስካሁን ድረስ ልጆቹ ይወጣሉ። ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩ ይሄ አያሳዝንም? የሀገርን ምጅ የሚያጠፋው ይሄ ነው። የጣሉ የሚጠፉት ልጆች እየተበደሉ፣ የትኛው ነው የሀገር መጅ የሚያበላሸው? ባለሙያዎቹ። የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው። ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አዳኔ ፍስሃየንን። አሁን ወደ ሁለተኛው ክፍል ቀዳሚ ቅንብር እናልፋለን። በዓለም ላይ በቂ መጠለያ የሚኖረው ሰው ምን ያህል ይመስሎታል? የተባበሩት መንግስታት ድርጅት የከተማ ነዋሪዎች የተሻለ መኖሪያ ሁኔታ የሚሠራው ክፍል እንደሚለው 1.6 ቢሊዮን ይሆናሉ። የዩናይትድ ስቴትስ ውስጥ ባለፈው ዓመት በአንድ ሌሊት ወደ 554,000 የሚጠጉ ሰዎች ማደሪያ አጥተዋል። ታዲያ አሜሪካ እንደ ሀገር ይህን የቤት የለሽነት ችግር ለማስወገድ ጥረት እያደረገች ባለችበት በአሁኑ ወቅት ሰሜን ቨርጂኒያ ውስጥ የሚንቀሳቀስ ግብረ ሰናይ ድርጅት የበኩሉን እያደረገ ነው። ይህ ድርጅት ጎዳና ተዳዳሪዎች የመጠለያ ምግብና ሌላም ሌላም እርዳታ ያደርጋል። በዚህም በዚያው በአካባቢ የጎዳና ተዳዳሪዎች ቁጥር ለመቀነስ አስተዋጽኦ አድርጓል። የአሜሪካ ድምፅ ዘጋቢ ጁልያ ታቦ በዚህ እርዳታ ህይወታቸው የተቀየረላቸው ለዚህም አስተዋጽኦ ያደረጉ ሰዎችን ተመክሮ የዳሰሰ ዘገባ አጠናቅራለች። ቆንጅታዬ ለአሜሪካና ህዝቧ ታቀርበዋለች Well, as you can see, this was my tent. Richard, took the Kvalovja Coast, the Gratcho Ramad Ramad Yalu, the Gratcho Hewitt, the Zatau, <laughs> the K'ni So I wound up getting evicted. One thing led to another, and here I am. Here I was. ሪቻርድ ከስራ ከወጡ በኋላ እዚህ ጫካ ውስጥ ሁለት ዓመት ሙሉ ኖረዋል። ሪቻርድ የኋላ ኋላ ቀናቸው እናም ቤት አገኙ፣ ስራም ገቡ። በአካባቢው ችግረኞችና መጠለያ የሌላቸውን ሰዎች ከሚረዳ ስትሪት ላይት የሚባል ግብረሰናይ ድርጅት እርዳታ በማግኘታቸው ነው። ሰውን ለጎዳና ተዳዳሪነት የሚያበቁ በርካታ ምክንያቶች ይኖራሉ። ነገር ግን የመጀመሪያውና ዋናው በፈላጊው አቅም ተመጣጣኝ የሆኑ ቤቶች እጥረት መኖሩ ነው። ሮዝ ፓወርስ ስትሪት ላይት አውትሪች ሚኒስትሪስ የሚባለው ግብረሰናይ ድርጅት ተጠሪ ናቸው። ብዙዎቹኛ የምንረዳቸው መኖሪያ የሌላቸው ሰዎች እንደ እውነቱ ከሆነ ስራ ነገር ግን በቂ ክፍያ የሚያገኙበት ስራ ለማግኘት የሚረዳ የትምህርት ደረጃም ሆነ የስራ ክሎት ስለሌላቸው ነው እንጂ እዚህ አካባቢ ቤት ለመከራየት የሚያበቃ ገቢ የለኝም። የፍራንኪ ሁኔታ ይህንን ይመስላል። አሁንም ከሁለቱ ውሾቻቸው ጋር ጫካ ውስጥ ነው የሚኖሩት። እኔ ስራ ስለምሆን በቃ በዚህ ሰዓት ትኝት ነው የሚሉት። ታዲያ ስትሪት ላይትም በቂ ገቢ ለማያገኙ ሰዎች መኖሪያ በማፈላለግ ረገድ ይረዳል። ለዚህም እንዲሆነው ስድስት ፎቅ መኖሪያ ቤቶችን ተከራይቷል። ሶስት ደግሞ የራሱ የሆኑ ቤቶች አሉት። ሌሪም ለአራት ዓመታት ጫካ ውስጥ ነው የኖሩት። አሁን ይችን ሞቅ ያለች ቤት ከሌሎች ሶስት ወንዶች ጋራ ደባል ሆነው ይኖሩባታል። ትልቅ መኪና ገጭቶኝ ነበር። እነሱ ረዱኝ። እግዚአብሔር መርቆኛል። ስትሪት ላይት ቤት ለሌላቸው ሰዎች መኖሪያ ለማፈላለግ እና ሌሎችም ድጋፎችን እንዲያገኙ ከወረዳው አስተዳደር እና ከሌሎችም አጋር ድርጅቶች ጋር አብሮ ይሰራል። እናም በመንግስትና በግሉ ዘርፍ ትብብር የሚሰራው ስራ ውጤታማነቱ እየጠነከረ መምጣቱ እየተስተዋለ ነው። ቶኒ ተርኔጅ የቨርጂኒያ ፕሪንስ ዊሊያምስ ወረዳ የማኅበራዊ አገልግሎቶች ተጠሪው ያብራራሉ። ለአቅም ተመጣጣኝ ቤቶች ማመቻቸትን የመሳሰሉ መርሃ ግብሮች አንድ ላይ ሆነን ከሠራንባቸው በየዓመቱ ለጎዳና የሚጋለጠውን ሰው ቁጥር መቀነስ እንችላለን ብዬ አስባለሁ። ስትሪት ላይትም በችሮታ ያገኘው ቦታ በዚህ ረገድ እንዲረዳ ለማድረግ እቅድ ይዟል። ሮዝ ፓወርስ የስትሪት ላይት የማህበረሰብ ተደራሽነት ተልዕኮ ተጠሪዋ ያብራሩታል። ዓላማችን ቋሚ የሆኑ የድጋፍ አገልግሎቶችን ያካተቱ ዘመናዊ የመኖሪያ ፎቅ ቤቶች ለመገንባት ነው። በዛ አማካኝነት ነዋሪዎቹን ለጎዳና ተዳዳሪነት በዳረጓቸው ችግሮች ዙሪያ የሚያስፈልጋቸውን ድጋፎች እንዲያገኙ እናደርጋለን። ያሉባቸውን አእምሮዊና አካላዊ ጤና የመሳሰሉትን ችግሮች ይመለከቱላቸዋል፣ ይረዷቸዋል ማለት ነው። እስከዚያው ግን የስትሪት ላይት በጎ ፈቃደኛ ሰራዊት ለችግረኞቹ በሳምንት አንድ ቀን የተለያዩ በረጅም ጠረጴዛ የተዘረጉ ግሩም ምግቦችን ደርድረው ማብላትን ጨምሮ ሙሉ አገልግሎቶችን መስጠታቸውን ቀጥለዋል። እንደገና ሮዝ ፓወርስ የሚያስፈልገው መጠለያ ብቻ አይደለም። ፍቅር ይፈልጋሉ። ክብራቸው የሚመለስበትን እድል ማግኘት ይሻሉ። በማህበረሰብ ውስጥ ቦታ እንዳላቸው ሰዎች እንደሚያስቡላቸው ማወቅ ያስፈልጋቸዋል። ጎዳና ተዳዳሪ የነበሩት ሪቻርድም ስትሪት ላይት ያደረገላቸውን ድጋፍ በደንብ ይገነዘባሉ። ሪቻርድ ጫካ ውስጥ በድንኳን ከመኖር ሕይወት ወጥቼ ይኸው አሁን ቤት አግኝቻለሁ። ዓላማ አለኝ፣ ሥራም እሠራለሁ። ለኑሮዬ የሚያስፈልጉኝን መሰረታዊ ነገሮች ከየት ነው የማመጣው ብዬ አልጨነቅም። ይኸው ተመልሼ በእግሮቼ እንድቆም በራሴ እንድተማመን እነርሱ ረድተውኛል። ሪቻርድ ታዲያ እሳቸው ያለፉበትን እና አሁን ያሉበትን መናገራቸው ለሌሎች ተስፋ ይሰጣል። ምናልባትም አንድ ቀን ጎዳና ተዳዳሪነት ሙሉ በሙሉ ይወገዳል ብለው ያምናሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ዲሞክራሲ በተግባር በዩናይትድ ስቴትስ በየአራት ዓመቱ አንድ የፕሬዝዳንታዊ መሀል ላይ ከፕሬዝዳንታዊ ምርጫ ሁለት ዓመታት ቀድሞ ደግሞ የምክር ቤት አባላት ምርጫዎች ይካሄዳሉ። ይህ መሀል ላይ የሚደረገው ምርጫ የትኛው ፓርቲ ኮንግረሱን እንደሚቆጣጠር ይወስናል። አሜሪካውያን ከሁለት ወራት በኋላ አዲሱን የሕግ መወሰኛና የተወካዮች ምክር ቤት አባላት ለመምረጥ ሲወጡ በተመሳሳይ በአጨቃጫቂው ፕሬዚደንት ዶናልድ ትራምፕ አስተዳደር ላይም ያላቸው አስተያየት የሚለካበት ይሆናል ተብሎ ይታመናል። የምርጫዎቹ ውጤቶች የምርጫዎቹ ውጤቶችም ሚስተር ትራምፕ በያዙት አጀንዳና በቀሪዎቹ ሁለት ዓመታት አስተዳደራቸው ላይ ከፍተኛ ተጽዕኖ ያሳድራል። ጅምሩን ያጠናቀረው ዘገባ አለ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅት ይዞታል። በመጪው ህዳር በፕሬዝደንትነት የመቀጠላቸው ዕድል ጥያቄ ውስጥ ይገባል ተብሎ የሚጠበቀው ዶናልድ ትራምፕ በምረጡኝ ዘመቻዎች ላይ ሁሉ ዋና ተናጋሪ ሆነዋል። በምክር ቤቱ ውስጥ ሪፖብሊካን ያስፈልጉናል። አሁን ያለው የዲሞክራቲክ ፓርቲ የግራ ክንፉን በሚጠሉ ኃይሎች ታግቷል በሚቆጡ ሰልፈኞች፣ በአክራሪዎችና የሐሰት ዜና በሚያሰራጩ መገናኛ ብዙሃን የተያያዘ ነው። ፕሬዚዳንት ትራምፕ በህዳሩ ምርጫ ድምፅ ይሰጣሉ ብለው ከሚተማመኑባቸው ወገኖች አንዱ የከሰል ማዕድን ሠራተኛው ኬቪን አቦት ይገኝበታል። እኔ ማምነው ትራምፕ የያዙትን መንገድ ነው። ሰዎች በመንገዳቸው ላይ እንቅፋት መሆናቸውን ቢያቆሙ አስደናቂ ነገሮችን ሊሰሩ ይችላሉ ብያምናለሁ። አሁንም ቢሆን ብዙ ነገሮችን አከናውነዋል። የተቃውሞ ሰልፈኞች በሌላ በኩል ተቃራኒውን ያሰማሉ። እኚህ ሰው ከሥልጣን መነሳት አለባቸው ነበር ያሉት ፕሬዝደንት ዶናልድ ትራምፕ ሪፐብሊካን የምክር ቤት እጩ ተወዳዳሪዎችን ለማስመረጥ ብዙ ደፋ ቀና ይበሉ እንጂ ታዲያ ዲሞክራቶችን በበኩላቸው ኮንግሬሱን ለመቆጣጠር የሞት ሽረት ትግል እያካሄዱ ነው። በህዳር የሕግ መወሰኛውን ምክር ቤት እንደገና ተቆጣጥረው የትራምፕን አጀንዳ ማስቆም ይፈልጋሉ። በተለይም በግብር ክፍያ ላይ ጭማሪ ማድረግንና በሜክሲኮና ዩናይትድ ስቴትስ ድንበር መሃል የግንብ አጥር ማቆምን ይቃወማሉ። እነኝህን ተቃውሞዎች ተጃግነው ከሚያራምዱ መካከል ሴናተር በርኒ ሳንደርስ አንዱ ናቸው። ሕዝቡ በአንድ ላይ ተነስቶ የተቃውሞ ድምፁን በማሰማት ትግሉን እያካሄደ ነው። ይህችን ሀገር በፖለቲካዊም ሆነ በምጣኔ ሀብት ለመቀየር በአንድነት ተነስቷል። የብሩኪንግስ ተቋም ኃላፊው ቢል ጋልስተን በበኩላቸው ዲሞክራቶች አሁን ታሪክ አብሯቸው ነው። በኮንግሬሱ አንደኛውን ወይ የሕግ መወሰኛውን አሊያም የተወካዮቹን ምክር ቤት ከተቈጣጠሩ ትራምፕ ላይ ብዙ ችግሮችን ሊፈጥሩ ይችላሉ። ጋልስተን፣ አንደኛ የሪፐብሊካን ብቻ የሆነ ሕግ ይቆማል። ሁለተኛ ደግሞ ዲሞክራቶች የመወሰኛውን ምክር ቤት ተቆጣጠሩ ማለት በኮንግረሱ በተሰጣቸው ኃላፊነት የሚወጡ ሕግጋትን ከበላይ ሆነው ይቆጣጠራሉ ማለት ነው። ዲሞክራቲክ ፓርቲው ከወዲሁ እንደሚታየው በዚህ መሃል ላይ እየተካሄደ ባለው ምክር ቤታዊ ምርጫ ድል እየተቀዳጀ ነው። ለምሳሌ ትላንት ማታ በቦስተን ማዘጋጃ ቤት የመጀመሪያዋ አፍሪካዊት አሜሪካዊት ሆነው የተመረጡት አያና ፕሪስሊ እንደገና ታሪክ በመስራት ሪፑብሊካዊን ማይክል ካፑዋኖን አሸንፈው ለዩናይትድ ስቴትስ ምክር ቤት አባልነት ተመርጠዋል። የ44 ዓመት ዕድሜ ያላቸው አያና ፕሪስሊ ከማሳቹሴትስ የመጀመሪያዋ አፍሪካዊ አሜሪካዊት ይሆናሉ በዩናይትድ ስቴትስ ምክር ቤት ለማገልገል ሲመረጡ፣ ከዚህ ቀደም አሁን ፕሪስሊ ከወጡበት ወረዳ ወደ ዩናይትድ ስቴትስ ሴነት ተመርጠው የመጡት የቀድሞው ፕሬዚደንት ጆን ኤፍ ኬነዲ እና ታዋቂው አፈ ጉባኤ ቶማስ ኦኒል ጁኒየር ይገኙበታል። የአያና ፕሪስሊ መመረጥ በቦስተን ፖለቲካ ትልቁ ድል ሆኖ ታይቷል። የተከበራችሁ አድማጮች ይህ ፕሮግራም የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ቀጣዩ ቅንብር እየተዘጋጀ ነው፣ ፕሮዲውሰራችን እንደሚነግረን እስከዚያ ሙዚቃን ጋብዛችሁ፣ መስፍን በቀለና ታደለ ሮባ በጋራ ያቀረቡትን ዜማ እነሆ። I wanna so to But be

መስፍን በቀለና ታደለ ሮባን ለሙዚቃው እናመሰግናለን። የመጨረሻው ቅንብር ላይ ደርሰናል። ፍሬገነት ኪዳን ለሕፃናት ትምህርት ቤት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ ም ከመዋለ ሕፃናት አንስቶ እስከ አራተኛ ክፍል ድረስ ለሆኑ ኢትዮጵያውያን ልጆች የትምህርት ዕድልና የትምህርት ቤት ቁሳቁስ የሚያበረክት ለትርፍ ያልተቋቋመ የበጎ አድራጎት ድርጅት ነው። የሚገኘውም በአዲስ አበባ ቂርቆስ ክፍለ ከተማ ነው። ትምህርት ቤቱ ለልጆቻቸው መታሰቢያ መሆኑን የገለጹልንን አቶ ታፈሰው ብሸትን በሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አራንቀው አነጋግሯቸዋል። አቶ ታፈሰው ብሸት ይባላሉ። ነዋሪነታቸው በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ሲሆን የፍሬገነት ኪዳን ለህጻናት ትምህርት ቤት መስራችና የስራ ኃላፊ ናቸው። በሰላሳ 0 ህጻናት ብቻ የተጀመረው ፍሬገነት ኪዳን የህጻናት ትምህርት ቤት በአሁኑ ወቅት ሶስት መቶ ሰማንያ ሰባት ተማሪዎች ህጻናትን ተቀብሎ ህጻናቱን በእውቀት የማቀለሙን ለሙን ተልእኮ እየተወጣ መሆኑን ይናገራሉ። ፍሬገነት ኪዳን የህጻናት ትምህርት ቤት እንዴትና ለምን ተቋቋመ ተብሎ ለቀረበላቸው ጥያቄ አቶ ታፈሰ ውብሸት በማብራራት ይጀምራሉ። ስረግነት ፋውንዴሽን የተመሰረተው እና ስራውን የጀመረው እንደ አውሮፓ አቆጣጠር በሁለት ሺ አራት አመተ ምህረት ነው። መጀመሪያ መነሻው በሁለት ሺ ሶስት አመተ ምህረት ፍሬገነት የምትባለው ልጃችን በድንገት በመኪና አደጋ በመሞቷና እሷ ትምህርቷን በምትጨርስበት ጊዜ በሰፈር ያደገችበት አካባቢ ለትምህርት የደረሱ ህጻናት ትምህርት ቤት መግባት የማይችሉ በተለይ አጸደ ህጻናት የመንግስት ትምህርት ቤት እስኪቀበሏቸው ድረስ ሰፈር ውስጥ ስለሚውሉ ትምህርቷን እንደጨረሰች እነሱን የምታስተምርበትን አንድ መንገድ ጀምራለሁ የሚል ምኞት ነበራት እና በድንገት ህይወቷ በሚያልፍበት ጊዜ ቤተሰቦቿ ተሰባስበን ይህንን ድርጅት አቋቁመን እሷንም ለማክበር ለማስታወስ፣ እኛም ለጊዜው ከሀዘኑ ሀዘን ከወደ የሚጠፋ ባይሆንም በሌላ ተግባር ኃይላችንን ብናውል ይሻላል ብለን በሞተች በአመቱ ይህንን ድርጅት አቋቁመን ካሊፎርኒያ ፋይቭ ኦ አንድ ሲ ስሪ የሚባላለ የእሱን ስታተስ አግኝተን ከዛ በኋላ ደግሞ በሀገር ቤት ውስጥም እንዲሁ ተመዝግበን ፍሬግነት ኪዳለ ህጻናትን በቤት ተከራይተን መኖሪያ ቤት የነበረውን ወደ ትምህርት ቤት በመለወጥ እዛ የመጀመሪያዎቹን ሰላሳ ተማሪዎች በመቀበል ከአጸደ ህጻናት ጀምረን ማስተማር ቀጠልን። እንግዲህ ከዛ በኋላ ልጅ ሲወለድ እንደሚኖረው አይነት የራሱን እድገት እየጀመረ የሚያስፈልጓቸው ነገሮች ሲጎሉ በተለይ ስንጀምረው በግላችን እኔና ባለቤቴ ባለችን ጥሪት ነው። በኋላ በግል ገንዘብ ዘላቂ የሆነ ድርጅት ማቋቋምና እርዳታ ማድረግ ስለማይቻል ከምናውቃቸው ጓደኞቻችን ጀመርን እርዳታ ማሰባሰብ። ከዛ በኋላ ደግሞ እንግዲህ በዚህ በድረገጽም ዘመናዊ ባመጣው እንትን ሌሎችንም ኮሚኒቲዎች ካበሾች ብቻ ሳይሆን ኢትዮጵያኖች ናቸው መጀመሪያ የምናውቃቸው፣ እነሱን ነው ቀርበን እንዲረዱን የጠየቅን። አሁንም በብዛት የሚረዱ እነሱ ናቸው። ሆኖም ከዛ በላይም ሌሎች በምንኖርበት አካባቢ፣ በስራ ቦታ፣ ጓደኞቻችን የሚያውቋቸው እነሱን እነሱን እያደረግን በተለያየ መንገድ ገንዘብ እያሰባሰብን ለአንድ ልጅ የአንድ አመት ወጪ እንዲችሉን በመጠየቅ የተለያዩ ዘዴዎች በማድረግ አሁን አስራ አራተኛ አመታችን ይዘናል። በዚሁ ነው ይቀጠል ነው። በጣም ጥሩ እንደ ፍሬ ገነት ኪዳን ለህጻናት ትምህርት ቤት ኢትዮጵያ ሄደው ሲጎበኙ ሲያዩት፣ እና አንዳንድ ተማሪዎች ሲማሩ ተማሪዎቹ ስሜት እንዴት ነው? የወላጆቹ አስተያየት ምን አይነት አስተያየት ነው የሚቀርብሉት? እንግዲህ ከዚህ ብዙ ጊዜ ተማሪዎች ይሄዳሉ አገልግሎት ለመስጠት የኮሌጅ ተማሪዎች፣ የሃይስኩል ተማሪዎች አብሯቸው ደግሞ ወላጆቻቸውም ይሄዳሉ። ትምህርት ቤቱን ይጎበኛሉ የበለጠ ከተማሪዎቹ ጋር ደግሞ ግንኙነት ይፈጥራሉ። አብረዋቸው ይጫወታሉ እና በጣም ደስተኞች ሆነው ነው ፊድባክ ይነግሩናል እዚህ ሲመጡ። እኛም ወደዛ ለስራ በምንሄድበት ጊዜ ከዚህ የመጡትን ከአውሮፓ የመጡትንም እናገኛቸዋለን በጣም ተደስተው የተለየም ነገር ለማድረግ በተለይ ወሬውን ከሰሙና በአይናቸው ካዩት በኋላ የሚሰጡት እርዳታ እና ድጋፍ ይጨምራል እና በጣም ጥሩ ነው። አንዳንድ ጊዜ ወላጆቹንም ያገኛሉ። ወላጆቹ በጠዋት ሁለት ሰዓት በኢትዮጵያ አቆጣጠር ተማሪዎቹን ሲያደርሱ ወይንም ልጆቻቸውን ወደ ቤት ሲወስዱ በአጋጣሚ እንግዲህ የሚጎበኙ ሰዎች ያገኟቸዋል። ወላጆቻቸውን ያነጋግራሉ። ወላጆቻቸው በጣም ደስተኞች ናቸው። ይሄ ትምህርት ቤት ባይኖርልን ኖሮ እኛ በዚህ በየ በቀን ስራው የዝቅተኛ ኑሮ ለመኖር ወዲያ ወዲህ ስንል ልጆቻችን ከኛው ጋር በየመንገዱ ይንከራተቱ ነበር። እዚህ ግን እኛ በምንሰጠው አገልግሎት በትምህርት ብቻ ሳ ሳይሆን በቁርስም ምሳም እየበሉ ጥበቃም ኖሯቸው ያለ ሀሳብ ስራችን ውለን እንገባለን ይላሉ። ብዙዎቹ ጥሩ ምስክርነት ይሰጡናል። በጣም ጥሩ እንደ ስለ ማዕከሉ እንደ ስዕላዊ መግለጫ ይስጡን እስኪ ምን ምን አላችሁ? ተማሪዎችስ ከትምህርት ቤት ከቤት ወደ ትምህርት ቤት ሲሄዱ ያላቸው መንፈስና የማዕከሉ እንደው ምን ይመስላል ማዕከሉ ስላዊ መግለጫ ውስጥ? እንግዲህ ምንድን ነው ቅድም እንዳልኩት በጣም የችግረኛ ልጆች ነው እዛ የምናሰባስበው እና የምንረዳው። በመጀመሪያ በትምህርት ቤቱ አካባቢ ያሉ ወረዳዎች በጣም ዝቅተኛ ገቢ ያላቸው ወይንም ምንም ገቢ የሌላቸው ግማሾቹ ወላጆቻቸው የሞቱ ወይንም የግል ስራ ወዲያ ወዲህ የሚሉ በልብስ አጠባ፣ በመንገድ ጽዳት ላይ የሚተዳደሩ ብቸኛ የሆኑ እናቶች ወይም አባቶች ወይም አክስታቸው ወይም አያታቸው ጋር የሚኖሩ ልጆች ናቸው፣ እኛ የምንሰበስበው ያንን የት አካባቢ ነው ያለ? አዲስ አበባ ቂርቆስ ክፍለ ከተማ ወረዳ አስራ ሁለት ነው ትምህርት ቤቱ የሚገኝበት፣ ፍሬ ገነት ኪዳለ ሕጻናት እዛ ባሉ ሶስት እና አራት ወረዳዎች እንቀበላለን። የተማሪ በየአመቱ እነሱ ይልኩልናል። የመምህራንና የቦርድ አባላት ያሉበት የሰራተኞች ኮሚቴ ደግሞ በመጣልን ሊስት መሰረት በያንዳንዱ ቤት ዞረን እና እንመለከታለን ኑሯቸውን ስንት ተማሪ እንዳለ ስንቱ ነው ማይ ማረው በትምህርት እድሜ የደረሰ የገቢ ምንጫቸው ምንድን ነው ብለን የበጣም የችግረኛ ልጆች የሆኑትን መርጠን በየጊዜው ሰላሳ ተማሪ እንቀበላለን። ያው ያለን ክፍል እና ቅድም እንዳልኩት በኪራይ ቤት ስለሆነ የምናስተምረው ከዛ በላይ መውሰድ አንችልም። ፕሪስኩል ይጀምራሉ። ከዛ በኋላ ኪንደርጋተን ይገባሉ። ከዛ ከግሬድ አንድ እስከ አራት ድረስ ይማራሉ። ከዚሁ ከትምህርት ጋር እንዳልከው በአገልግሎት በተጓዳኝነት የሚሰሩት የኮሚዩኒቲ አገልግሎትም ስለምንሰጥ ላይብረሪ ለአካባቢው ሰዎች አደራጅተናል። ኮምፒውተር ውስጥ እዛ ውስጥ አለ። ኢንተርኔት በነጻ በዋይፋይ አለ። በአካባቢ ወጣቶች አልባሌ ቦታ እንዳይውሉ ያንን አገልግሎት እንሰጣለን። ኢቨን ትምህርት ቤቱም ከተዘጋ በኋላ ወጣቶች የዋይፋይ አገልግሎት ለማግኘት እዛ አካባቢ ይውላሉ። በጡረታ ለወጡትም፣ አንበብ ለሚፈልጉ ጊዜያቸውን እዛ ለሚያውሉ ሰዎች ጽሄቶች ያስመጣን እያስመጣን ሌሎችም የተለያዩ መጽሐፍቶች እየገዛን በየጊዜው ኮሚቴው እንዲገለገልበት እናደርጋለን። አድማጮች ይህን ሰፋ ያለ ቃለ ምልልስ ሙሉውን በድረ ገጻችን ላይ ታገኛላችሁ፣ ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የኮሪያ ሕዝባዊ ዲሞክራቲክ ሪፐብሊክ ወይም ሰሜን ኮሪያ የኒኩሌር ጦር መሳሪያ ፕሮግራሟን እንድታፈርስ ለማገዝ በሚደረገው ጥረት የተባበሩት መንግሥታት ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ዓመት ውሳኔ 2375ን ማሳለፉ ይታወቃል። ዩናይትድ ስቴትስ ይህን ውሳኔ ተግባራዊ ለማድረግ በቁርጠኝነት ተነስታለች። የጸጥታው ጥበቃ ምክር ቤት አባላትና መላው የተባበሩት መንግስታት ድርጅት አባል አገሮች ሰሜን ኮሪያ ላይ ማዕቀቡ እንዲጸና ስምምነት ላይ ደርሰዋል ይህን ቃላቸውን ያከብራሉ ብለንም እንጠብቃለን ብለዋል የውጭ ጉዳይ ምኒስትር ማይክ ፖምፒዮ እንደ አውሮፓ አቆጣጠር ባለፈው ሐምሌ 20 ቀን ባደረጉት ንግግር ማዕቀቦች ተግባራዊ ሳይሆኑ ሲቀሩ የኒክሌር ጦር መሳሪያን የማውደም ሐሳብ በራሱ ይጠፋል በአሁኑ ወቅት ሰሜን ኮሪያ የተባበሩት መንግስታት ድርጅት ከፈቀደላት ኮታ በላይ የነዳጅ ውጤቶችን ወደ አገሯ በገፍ እያስገባች ነው። እነዚህ ከአንድ መርከብ ወደ አንድ መርከብ የሚደረጉ ዝውውሮች ናቸው፣ በይበልጥ እየተሰራባቸው ያሉት ነው ያሉት። እንደ አውሮፓ አቆጣጠር ባለፈው ነሐሴ 21 ቀን ዩናይትድ ስቴትስ የገንዘብ ሚኒስትሯ በሁለት የሩሲያ የመርከብ ኩባንያዎች ላይ ማዕቀብ ጥሏል። እነዚህ ኩባንያዎች የተጣራ ነዳጅ ወደ ሰሜን ኮሪያና አብረው ወደሚሰሩ ስድስት ጀልባዎች ያመላልሱ የነበሩ ናቸው። ማዕቀቦቹ ባለፈው መስከረም 21 2017 እንደ አውሮፓ አቆጣጠር ከተላለፈው ውሳኔ 13 810 መሠረት፣ ተፈጻሚ የሚሆኑ ናቸው። ሁለቱ ኩባንያዎች ፕሪሞሪ ማሪታይም ኃላፊነቱ የተወሰነ ማኅበር፣ ሌላው ጉድዞን ሺፒንግ ኃላፊነቱ የተወሰነ የግል ማኅበር ሲሆኑ ማዕቀብ ከተጣለባቸው ስድስት የሩሲያን ሰንደቅ ዓላማ የሚያውለበልቡ ኩባንያዎች መካከል ገዢው ኩባንያ የሰሜን ኮሪያው ታኤሶም ባንክ ነው። ይህ ባንክ ደግሞ ቀደም ሲል በዩናይትድ ስቴትስና በተባበሩት መንግሥታት ድርጅት ማዕቀብ ተደርጎበት የነበረ ነው። የሰሜን ኮሪያን ሰንደቅ ዓላማ የሚያውለበልቡና ከመርከብ ወደ መርከብ ዝውውር የሚያደርጉ የሩሲያ ወይንም የሌላ አገር ጀልባዎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሕግ መሠረት የተከለከሉ በዩናይትድ ስቴትስ ማዕቀብም የተጣለባቸው ናቸው። ይህን በጽሑፍ ያስቀመጡት ደግሞ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺ ናቸው። እነዚህን ውሳኔዎች ያለማክበር ሰሜን ኮሪያ የኒኩሌር ጦር መሣሪያውን በተሟላና በተረጋገጠ ሁኔታ ማውደሟ እስኪታወቅ ድረስ እንደ ጸኑ የሚቆዩ መሆናቸውን መረዳት ያስፈልጋል። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሁን የዜና ማጠቃለያ እናነባለን። የሶሪያ መንግስት በአማጽያን ቁጥጥር ስር ባለው ኢድሊብ ክልል ጥቃት የሚከፈትበት ወቅት ኬሚካል መሳሪያ ይጠቀም እንደሆነ ዩናይትድ ስቴትስ እየተከታተለች ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጅም ማቲስ ገልጸዋል። ተቃዋሚ ቡድኖች ኬሚካል መሳሪያ ሊጠቀሙ የሚችሉበት ሁኔታ የለም ብለዋል። የሀገሪቱ ፕሬዚደንት ባሻር አል አሳድ ግን ከዚህ ቀደም ኬሚካል መሳሪያ መጠቀማቸውን ስለምናውቅ በቅርብ እየተከታተል ነው ብለዋል። የሶሪያ መንግስት የመጨረሻው በአማጽያን ቁጥጥር ስር ያለውን ኢድሊብ ለማስመለስ ጥቃት ቢከፍት ትልቅ ሰብአዊ ቀውስ ያስከትላል በማለት የዩናይትድ ስቴትስ ባለሥልጣኖች አስጠንቅቀዋል። ኢድሊብ ውስጥ በሶስት ሚሊዮን የሚገመት ሕዝብ ይኖርበታል። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ለዛሬ አዘጋጀውን የአንድ ሰዓት ፕሮግራም ዝ ላይ ያበቃ። ያስተናገድ ናችሁ ሰለሞን ክፍሌና አዳኝ ፍስሀዬንን ከአቀናባሪያችን ንጉሱ ታምሬ ከዋና አዘጋጅ ዘተበላቸው ና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም ሰላም ደህና ደሩ።